ደግሞ ከምን ይባላለ በማርቆስ ዩኒቨርሲቲ ነው የሚማረው። እና አሁን ሁሉም ነገር ዝግ ምናምን ተዘጋግቶ፣ ያው የምንጠቀመው ካፌ እና ላይብረሪ ሄደው እና ወደውም አንዳንድ ኬት እያደረግን ዶርም ምናምን የሚጠቀመው ካ ሁሉም እንዳስን እንዳይቀራረብ የተቻለ ሆኑ እንትን እያደረጉ ነው የሚገኙት። ሁሉም ማለት ዶርም የምንኖረው ያው ደስም እንዳለ ነው ማለት አልተቀነሰም፣ ግን የተቻለውን ጥንቃቄ እያደረግን ነው። ዶርም እሱ የሚሆነው በአንድ ላይ ማለት ለምሳሌ በየዶርሞ አካባቢ ላይ አንዳንድ እንትኖች፣ አልኮሎች እና ምድ መታጠቢያዎች ምናምን ሳሙናዎች ይቀመጡልናል እና በየብሎኩ ላይ ሁሉም ያለ እንደዚ በየበሎኮ እና በየዶርም እንዚ አልኮሎች ምናምን ይቀመጡልናል እነሱ ምናምን የተቀን ኦርደር እንደዋው ማለት ነው። ሳቀቱ ይባላል የመማረው ወላይታ ሶዶ ዩኒቨርሲቲ ነው። ኮሮና ቫይረስ ግቢያችን እየተደረጉ ያሉ ብዙ የመከላከል ስራዎች አሉ። ዩኒቨርሲቲ ውስጥ ያሉ ተማሪዎችን በጎ ፈቃደኛ የሆኑትን ተማሪዎች በሶስት አደረጃጀት ከፍሎ ፕሪቨንቴሽን ዲያን ጤና ግሩፕ ተብሎ ኦርሃል ቪንዝ ብለን ለሶስት ተከፍሎ የጤና ግሩፕ ጽዳቱ ላይ እንደገና ደግሞ እጃቸውን መታጠብ እንዳለባቸው ፕላስ ደግሞ አንድኛው ከሌላኛው ሰው የሁለት ሜትር ዲስተንስ በመካከላቸው እንዲኖር እና የሳኒቴሽን የሚሰራው ፕሪቨንቴሽን ሜትዶች በተመሳሳይ ሁኔታ የዶርም ሁኔታዎችን አንድ ዶርም ውስጥ ከዚህ በፊት የምንኖረው ስድስት ተማሪዎች ነን። አሁን ላይ ግን ከቫይረሱ ከመጣ በኋላ በየዶርሙ ሶስትና አራት ተማሪ እንዲኖር ተደርጓል። ያንን ስራዎች ከግቢው ጋር ከግቢያችን ፕሬዚዳንት ጋር ፕላስ ከተማሪዎች ህብረት ጋር በመተባበር ያንን ስራ እየሰራን የሚዲያ ስራዎችን ደግሞ ለተማሪ የአዌርነስ ስራዎች የተለያዩ ፍላየሮችን በመበተን ስለ ቫይረሱ የሚናገሩ ፍላየሮችን በመበተን ልጆች ጭንቅላት ላይ ስለ ቫይረሱ የተሻለ አዌርነስ ለመስራት እየሞከርን ነው። በደንብ እየተሳካልን ነው እና አሁን ጥሩ ደረጃ ያለው ተማሪ ሁኔታ ትምህርቶች የሉም። ነገር ግን ኦንላይን ትምህርቶች እየተሰጡ ያሉት በቴሌግራም በተለያዩ ቱርኮች እየተሰጠን ነው ያለው። በዛ ትምህርታችን እየተከታተልን ነው። የካፍቴሪያ ስርዓቱ ደግሞ ከዚህ ቀደም ውጪ ወጥቶም የሚመገብ ተማሪ ነን። ካፌ ተማሪ ውጪ ወጥቶ ነበር የሚመገበው። ነገር ግን አሁን ከግቢ ውጭ መውጣት ስላልተቻለ፣ ግቢ እንዲዘጋ ስለተባለ፣ ግቢ ተዘግቶ ሁሉም ተማሪ ካፍቴሪያ የሚመገብበት ሁኔታ ነው የተመጫቸው። ሁሉም በሚበቃ መልኩ ምግብ ተዘጋጅቶ ማለት ነው። ደግሞ የሰልፍ ስብ ስርዓቱ ተማሪ ስለሚበዛ በሚዛ ሰት ሰትና ራፌል ሰልፉንም ሰልፉን የሚያስጠብቁ ፕሪቨንቴሽን ና ሄልዝ ላይ ግሩፖች አሉ። እነሱ በሁለት ሜትር ዲስታንስ ተማሪን ያሰልፋሉ ማለት ነው። እጅ መታጠቢያ በአንቧ ቦታዎችን በተመሳሳይ ሁኔታ ዲተረጀንት ተዘጋጅቶላቸው በዛ ዲስታንስ ሁሉም ሰው ራሱ እየጠበቀ ይገኛል ማለት ነው። የካፍቴሪያ አገልግሎት ደግሞ ከዚህ ቀደም ካፌ ተማሪ ብቻ ስለነበረ ካፌ ውስጥ የሚመገበው ጥበት እንትን እንዳይል ለምን ካፌ ተማሪ ሌላ ቦታ ተዘጋጅቶላቸው በዛ ውስጥ እንዲሆን የካፌ ተማሪ ደግሞ ታይም ኤክስቴንድ ጠዋት ቁርስ ከአስራ ሁለት ሰዓት እስከ ሶስት ሰዓት የሚሆንበት ሁኔታ ከዚህ በፊት እስከ ሁለት ሰዓት ነበረ። ምሳ ደግሞ ከአምስት ሰዓት እስከ ሰባት ሰዓት ነበር፣ እስከ ስምንት ሰዓት የሚሆንበት ሁኔታ። ራት ከአስራ አንድ ሰዓት እስከ ሁለት ሰዓት ድረስ ማለት ነው። በፊት እስከ አንድ ሰዓት ነበረ። አሁን እስከ ሁለት ሰዓት የሚሆንበት ሁኔታ ተመቻችቶ በተሻለ እየተሰራ ይገኛል። ስሜ ደመቀ ሙልጌታ አባላለሁን። ይሄ አሁን ያለሁት ጎንደር ዩኒቨርሲቲ ነው። ያው በዚህ በወረርሽኝ የተነሳ ከግቢ ብዙም መውጣት አንችልም ምናምን ነገር፣ ያው ከግቢ ውስጥ አንንቀሳቀስም ምናምን ነገር፣ ቤተ ክርስቲያን መሄድ አንችልም። በጣም ሳይኮ ሳይኮሎጂካሊ እየተጎዳን ያለ ነው። ሌላም ደግሞ ብዙም ሳንዘጋጅ አሁን ኛ ቲኬት ትሄድ ነበር የመጣ ነው እና ልክ ከውጭ ስንገባ አትወጡም ነው የተባልነው። አንዳንድ ነገሮች ከውጭ የምናስገባቸው አሉ። ለምሳሌ እንደ ብር አሁን ለምሳሌ አሁን ብር ኤቲኤም ከሌላ ውጭ ነው የምጠቀመው እና እሱ እሱ ነገር እንትን ምንም መንቀሳቀስ አልቻልንም ሄደን እንኳን ውጭ እንኳን እንደ ማንኛውም ሰንትም ማለት አልቻልንም ር ነው ያለውም ችለውን ያህል ኢንፎርሜሽን ባለን መጠን እየተጠነቀቅን ነው እና አስማቻት ፖሲብል ያው ተራርቀን ለመሄድ እና እንደዚህ ደግሞ ለክቲ ኮንታክት የምናደርጋቸው ነገሮች በጣም ውስን ሆነዋል ሌላ ሌላ ነገሮች ላይብረሪ ውስጥ የምንጠቀማቸው ነገሮች የራሳችን ካልሆነ መጠቀም አንችልም ነገር ኮምፒውተሮች ላይ ምናምን ነገር እንትን ብለናል ሌላ ግቢ ውስጥ ሳሙና በየቦታው ተቀምጧል። እኛም ሌላ ጋ እንትን ፌስ ማስክ እንግዲህ አንዳንድ ተማሪዎች ገዝተዋል። እኔ እንኳን እስካሁን አልገዛሁም ምናምን ነገር ግን እንደዛ ነው። በእንደዛ አይነት ነው እየተንቀሳቀስን ያለ ነው።